ቮይስ ኦፍ አሜሪካ የአዲስ አበባ ከተማ አስተዳደር በመሬትና መሬት ነክ በሆኑ አገልግሎቶች እገዳ ማውጣቱን ገለጸ። አስተዳደሩ ይህን መግለጫ ማውጣት ያስፈልገው አዲሱን ሹምሽርና መዋቅር ተከትሎ የከተማዋን መሬት ኦዲት ማድረግ ስላስፈለገ መሆኑን ገልጿል። በአስተዳደሩ ኦፊሴላዊ የፌስቡክ ገጽ ላይ የወጡ የድጋፍና የተቃውሞ አስተያየት የሰጡ ሰዎችን ሀሳብ አካቶ ሪፖርተራችን ሙክታር ጀማል ያጠናቀረውን ዘገባ ቀጥለን እናቀርባለን። የአዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት መሬትና መሬት ነክ በሆኑ የተለያዩ ጉዳዮች ላይ ይሰጥ የነበረውን አገልግሎት ለጊዜው ማቋረጡን ገልጿል። ጽሕፈት ቤቱ በጽሑፍ ያወጣው መግለጫ እንደሚያትተው ይህን እገዳ ማውጣት ያስፈለገው በከተማዋ ደረጃ እየተከናወነ ያለው የአመራሮችን አዲስ ሽግሽግና ሪፎርም ስራን አስመልክቶ የከተማዋን መሬት ኦዲት ማድረጉ ወሳኝ መሆኑን ስለታመነበት መሆኑን አስቀምጧል። በመሆኑም የተጀመረውን ሪፎርም አጠናክሮ ማስቀጠል እንዲቻል ለጊዜው አገልግሎት የማይሰጥባቸውን የመሬትና መሬት ነክ ጉዳዮችን መዘርዘር በማስፈለጉ ይህንን መግለጫ ማውጣቱን የአስተዳደሩ ጽሕፈት ቤት የጠቆ ሲሆን የግል ኢንዱስትሪ አልሚዎች መሬት ጥያቄን በተመለከተ እንደማያስተናግድ በመጀመሪያ ደረጃ አስቀምጦታል። በመቀጠል በይዞታ አስተዳደር ሽግግር ጊዜ ፕሮጀክት ጽፈት ቤት ውስጥ ከሚሰጡ አገልግሎቶች መካከል የሰነድ አልባና አግባብ ባለው አካል ሳይፈቀድ የተያዙ መሬቶችን በተመለከተ የማያስተናግድ መሆኑንም የጽሕፈት ቤቱ መግለጫ ጠቅሷል። ሶስተኛው ነጥብ የሚመለከተው የመኖሪያ ቤት መሬትን ለማግኘት ሲደራጁ የነበሩ የመኖሪያ ቤት ማህበራትን ነው። እስካሁን መሬት በእጃቸው ያልደረሰ ማህበራት ከመስተንግዶ የቅድ የማጣራቱ ስራ እስኪጠናቀቅ ድረስ አገልግሎቱን ከተማ አስተዳደሩ የማያስተናግድ መሆኑንም አስቀምጧል። በመጨረሻም ህብረተሰቡ የህዝብና የመንግስት ንብረት የሆነውን መሬት ከብክነትና ከህገ ወጦች እንዲከላከል የከንቲባ ጽህፈት ቤት እገዛውን ጠይቋል። ይህም በጽሁፍ የወጣ መግለጫም በተመለከተ የተለያዩ ሰዎች የበኩላቸውን ሀሳብ የሰጡበት ሲሆን አብዛኞቹ ትክክለኛና ጥሩ ውሳኔ ስለመሆኑ ጠቁመዋል። ዐብይ ውቃው የሚባል በጽሁፍ ሀሳቡን የሰጠ ሰው ይህማ ከሆነ ትክክለኛ ሥራ ነው። ምክንያቱም መሪውም ሌላ ጠያቂ መሪ ስለሚያስፈልገው ይህ ካልሆነ ግን ህዝብ መጨቆኑ አይቀሬ ነው በማለት የከተማ አስተዳደሩን ውሳኔ አድንቋል። አብዮት ዳይዳ የተባለ ሌላኛው ሀሳብ ሰጪ የተላለፈውን ውሳኔና መግለጫ በመቃወም ማንኛውንም አገልግሎት ለማቆም ምክንያቱ ምንም ይሁን ምን ትክክለኛ መፍትሄ ሊሆን እንደማይችል ጠቁሟል። ጊዜ ቆሞ አይጠብቀንም ያለው አብይ ለደቂቃም ቢሆን ስራዎችን ጎን ለጎን ማስኬት ሲቻል ለምን እንደ ግመል ሽንት ሁሌ ወደ ኋላ ሲል ጥያቄ አስቀምጧል። ለአሜሪካ ድምፅ ሙክታር ጀማል ነኝ አዳማ።